ባለፈው ሚያዝያ ወር 2011 ዓመተ ምህረት በመተከል ዞን እና በአካባቢው ተፈጥሮ በነበረው ግጭት ምክንያት አለመረጋጋት የሚስተዋልበት ዳንጉር ወረዳ እሁድ ሰኔ 16 ለሊት የታጠቁ ኃይሎች አድርሰዋል በተባለ ጥቃት ነው የአምሳ ሰባት ሰዎች ሕይወት ያለፈው። በቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር የሆኑት አቶ ነጋ ጃራ ለዶይቼ ቬለ እንደተናገሩት ጥቃት አድራሾቹ የተደራጁ የታጠቁ እና የቡድን መሳሪያ የያዙ ኃይሎች ናቸው። ትናንትና ወዲያ ለአስራ ሰባት ሌሊት አጥቢያ ላይ ነው መተከል ዞን ውስጥ አንጉሮ ወረዳ ዳቡ ኮክል ቀበሌ ዲልባንቺ ጉት ላይ እዛ ቀበሌ ላይ ጉቷ ላይ ያለች ማህበረሰብ ተኝተው እንዳሉ በሌሊት የታጠቁ ኃይሎች ነው ገብቶ ጥቃት ያደረሱ ወደ ወደ ሰላሳ የሚሆኑ ሰዎች እዛው ሳይወጡ በእሳት ተቃጥለው ህጻናትም፣ አዛውንት፣ ሴት ወንድም ወደ ሰላሳ የሚሆኑ ሰዎች ናቸው የሞቱት። ከዛ ባለፈ በጥይት ተደብድቦ የሞቱ ወደ ሀያ ሰባት የሚሆኑ አጠቃላይ ሀምሳ ሰባት ሰው ነው እዛች ወቅት ላይ የሞትም በተመለከተ ያው በተደራጀ መልኩ የታጠቀ ሀይል ነው የቡድን መሳሪያም ጭምር ይዘው የገቡ ሀይሎች እንደሆኑ ነው የደረሰን መረጃ። በዚህ ጉዳይ ላይ ተጨማሪ መረጃ ለማግኘት የመተከል ዞን አጎራባች ወደ ሆነው የአማራ ክልል አዊ ዞን አስተዳደር ፖሊስ ጽፈት ቤት እና የጃዊ ወረዳ ፖሊስ ጽፈት ቤት እንዲሁም የአማራ ክልል ኮሚኒኬሽን ኃላፊ አቶ አሰማኝ አስረትም በስልክ ለማግኘት ያደረግኩት ተደጋጋሚ ሙከራ አልተሳካም። የጃዊ ወረዳ ኮሚኒኬሽን ኃላፊ አቶ ብርሃኑ ደግሞ በስልክ መረጃ መስጠት እንደማይችሉ ነው የተናገሩት። በርካታ ጉዳት የደረሰባቸው ሰዎች በማንቡክ ጤና ጣቢያ እና ፓዊ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነም ከሆስፒታሉ ያገኘት መረጃ ያመለክታል። እስካሁን በደረሰው ጥቃትና ግድያም የተያዘ ተጠርጣሪ ያለመኖሩን የነገሩን ምክትል ኮሚሽነር አቶ ነጋ በአሁኑ ጊዜ የክልሉ የጸጥታ ኃይሎች ከፌዴራል እና መከላከያ ሰራዊት ጋር በቅንጅት የማጣራትና ሕግን የማስከበር ስራ እየሰሩ እንደሆነም ገልጸዋል።